the voice of America. ሰሎሞን ክፍሌ ወደ ጀርመን ደውሎ ያነጋገራቸው የኦሮሞ ዲሞክራሲያዊ ግንባር መሪ ዶክተር ዲማ ነገዋን ነው። በቅድሚያ የዶክተር አብይ አህመድ አሊን በጠቅላይ ሚኒስትርነት መሰየም እንዴት አገኙት? ጥሩ ሆኖ ነው ያገኘሁት። እኔም በመጠኑም ቢሆን ደስ ብሎኛል። የተለያዩ አስተያየቶች ተደምጠዋል። ጠቅላይ ሚኒስትሩ በፓርላማ ከትላንት በስቲያ ሰኞ ንግግር ካደረጉ በኋላ በተለይ የኢትዮጵያን አንድነት በተመለከተ ግን በሰጡት አስተያየት ላይ ደስተኛ ያልሆኑ ወገኖች አሉ። የእርስዎ አስተያየት ምንድን ነው? ዶክተር አብይ ጠቅላይ ሚኒስትር የሆኑት ከዚህ በፊቱ በተለየ መልኩ የመላው የኢትዮጵያ ህዝብ ጠቅላይ ሚኒስትር መሆናቸውንና ለሁሉም ኃላፊነት እንዳለባቸው የገለጹበት ንግግር ነው ብዬ ነው የምወስደው። ስለዚህ የሀገሪቱ ኃላፊነት እንደ ተቀበለ ሰው አንድነትን የሚያጠናክር የህዝቦችን ህብረት የሚያስተሳስራቸው ነገሮች ላይ ማተኮራቸው እኔ ተገቢ ይመስለኛል፣ ትክክልም ነው፣ ከኃላፊነታቸውም የሚጠበቅ ነው ብዬ ነው የማምነው። ሰላምን በተመለከተም ሲናገሩ ከኤርትራ ጋር ለመስራት ዝግጁነታቸውን ገልጸዋል። ከሌሎች ተጎራባች ሀገሮችም ጋር እንዲሁ። እርስዎ ይህንን እንዴት ይመለከቱታል? የሀገር ውስጥንም ከሀገር ውጭ ያለውን ችግር በሙሉ በመመካከልና በንግግር ለመፍታት የፖለቲካ ችግር በሀይል መፍታትን መሞከር አስቸጋሪና አጥፊ መሆኑን የተገነዘቡት ይመስለኛል። ከኤርትራም ጋር ለረጅም ጊዜ የቆየውን አለመግባባት ይት ለመፍታት ዝግጁ መሆናቸው ጥሩ ጅማሮ ይመስለኛል። ለዳያስፖራው ያቀረቡት ጥሪም በብዙዎች ዘንድ በጎ አስተያየት ተችሎታል። እስቲ በዚህም ላይ የእርስዎን ልስማ። እንግዲህ ባለፉት ሰላሳ አርባ አመታት ውስጥ በብዛት የኢትዮጵያ ሕዝብ እየተሰደደ በዓለም አካባቢ ተበትኖ ይገኛል። ሶስት ሚሊዮን ይሆናል ተብሎ ነው የሚገመተው። ማንኛውም ኢትዮጵያዊ ውጭም ያለው ጭምር በሀገሩ ጉዳይ ላይ ያገባኛል የሚል አስተሳሰባለሁ በእርግጥ ያገባዋል፣ መብቱም ነው ግዴታም ደግሞ አለበት። አብዛኛው ወደ ውጭ የተሰደደው ሰው ድሃው ገበሬ ከፍሎ አስተምሮት ለአገሩን ያገለግላል ብሎ በሚጠበቅበት ጊዜ በተለይም በፖለቲካ ችግር እንደዚሁም በኢኮኖሚም ካረገር የተሰደደ ነው። አብዛኛው በተለይ በምዕራብ ሀገሮች የሚገኘው የተማረ ሰው ነው። ይህ የተማረ ሰው ለሀገሩ ማበገልገል ነበረበት። ስለዚህ ወደ ሀገሩ ተመልሶ ኢትዮጵያን እንዲያገለግልና ካለችበት አዘቅት ውስጥ በማውጣት በሚደረገው ትግል ውስጥ የበኩሉን አስተዋጽኦ እንዲያደርግ ኢትዮጵያን እንዲያሳድግ ጠቅላይ ሚኒስትሩ ያቀረቡት ጥሪ እኔ ትክክለኛ ይመስለኛል። ይሄ ውጭ ያለውም ኢትዮጵያዊ አመቺ ሁኔታ ከተፈጠረለት ይህን ጥሪ ተቀብሎ ኢትዮጵያ ሀገራችንን በመገንባት ውስጥ በሚደረገው እንቅስቃሴ እንዲሳተፍ እፈልጋለሁ። እኔም በበኩሌ ዶክተር ዲማነጎ እርስዎ አንድ በውጭ የሚንቀሳቀስ የፖለቲካ ተቃዋሚ ድርጅት ይመራሉ። የኦሮሞ ዲሞክራሲያዊ ግንባርን ማለቴ ነው እና ለጠቅላይ ሚኒስትር አብይ አህመድ ጥሪ የእርስዎ ምላሽ ምንድን ነው? የኦሮሞ ዴሞክራሲያዊ ግንባር ከዚህ በፊትም ለቀድሞው ጠቅላይ ሚኒስትርም ደብዳቤ ጽፈን በሀገር ውስጥ በሰላማዊ መንገድ ለመንቀሳቀስ እና በተለይም በስርዓቱና በኦሮሞ ህዝብ መካከል ያለውን እንቅራኔ በሰላማዊ መንገድ በንግግር በድርድር የሚፈታበትን ሁኔታ የበኩላችንን አስተዋጽኦ ለማድረግ ፍላጎቱ ነበረን። በተለያዩ ደረጃ የሚገኙ የመንግስት ባለስልጣናትንም አነጋግረን ነበር። እስካሁን አልተቻለም። እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ያቀረቡትን ጥሪ በደስታ ነው የምንቀበለው። ከዚህ በፊትም እሳቸው ሊቀመንበር የሆኑበት የኦሮሞ ዲሞክራሲያዊ ድርጅት ያቀረበው ጥሪ ነበር። ለዛም ተገቢውን መልስ በጊዜው ሰጥተናል። የእኛ ፍላጎት ወደ ሀገራችን ተመልሰን ሀገራችን ፖለቲካ ውስጥ በሰላማዊ መንገድ ለመሳተፍ እና የፖለቲካ ምህዳሩን ለማስፋት የበኩላችንን አስተዋጽኦ ለማረግ ዝግጁ ነን። እርግጥ እርሶም ቀደም ሲል ገልጸውታል። አዲሱ ጠቅላይ ሚኒስትር የአማራውም የኦሮሞውም ሕዝብ ድጋፍ እንዳላቸው፣ የደቡብም የተወሰኑ የፓርላማ ተወካዮች የኢህአዴግ ሊቀመንበር እንዲሆኑ ብሎም የጠቅላይ ሚኒስትርነቱን ስልጣን እንዲይዙ ድምፃቸውን ሰጥተዋቸዋል። የዓለም አቀፍ ሕብረተሰብንም ድጋፍ አግኝተዋል። ዩናይትድ ስቴትስ፣ የአፍሪካ ሕብረት፣ የአውሮፓ ሕብረት ይጠቀሳሉ እና በከትላንት በስቲያ ሰኞ ንግግራቸው ላይ ያነሷቸውን ነጥቦች በሙሉ በፖሊሲ ደረጃ ቀርጸው ማስፈጸም ይችላሉ የሚል እምነት አለው ትርሶ ዶክተር ዲማ፣ እኔ እስከማስታውሰው ድረስ አሁን እኔ ሶስት ስርዓቶች ውስጥ አልፌያለሁ። በእነዚህ ስርዓቶች ውስጥ ከመጡ መሪዎች ዶክተር አብይን ያክል ከፍተኛ የህዝብ ድጋፍ እና የአለም አቀፍ ህብረተሰብም ድጋፍ ያገኘ መሪ እስካሁን አላየውም እና ይሄ ለሳቸው ትልቅ ጉልበት ሊሆናቸው ይገባል ብዬ ነው ማስበው። ሆኖም ድምፅ የነፈጓቸው ሰዎች አሉ። እነዚህ ምንም እንኳን በቁጥር አነስተኛ ቢሆኑ ተቋማት ላይ ከፍተኛ ተጽዕኖ ሊያደርጉ የሚችሉ ሰዎች በመሆናቸው እንቅፋት ሊፈጥሩባቸው ይችላሉ ብዬ ነው የማስበው። ይህንን እንቅፋት ደግሞ በህዝብ ድጋፍ እና እንግዲህ እሳቸውን ባላቸው የፖለቲካ አመራር ብቃት ይወጡታል ብዬ ነው ተስፋ የማደርገው። እንደምናውቀው የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም አምስት አመት ስልጣን ላይ በቆዩበት ጊዜ ውስጥ ያሰቡትን ለመስራት ባለመቻላቸው ነው መጨረሻ ላይ ስልጣን ወደ መልቀቅም ያደረሳቸው ይሄው ይመስለኛል። በተለይም ባለፉት ሶስት አመታት ውስጥ በሀገሪቱ በደረሰው የፖለቲካ ቀውስ ምክንያት አንዳንዶቹን ያሰቧቸውን ማስፈጸም አለመቻላቸው ለዚህ እንዳበቃቸው ይገመታል። እኚህ አዲሱ ጠቅላይ ሚኒስትር ከፍተኛ የህዝብ ተስፋም የተጣለባቸው እንደመሆናቸው የሚደረግባቸውን ተጽዕኖ ሊቋቋሙ ይችላሉ ብዬ ነው የምገምት በዚህም ህዝቡም ከኋላቸው ሊቆም ይገባል። ሁሉም ይህንን ያየዋል። እንቅፋት ከየት አቅጣጫ ነው የሚመጣው? ሪፎርም የማይፈልጉ ሰዎች ምን አይነቶች ናቸው? ሪፎርምስ ከተደረጉ ጥቅማቸው የሚነካባቸው ኖሮ ስለሚችሉ እነዚህ እንግዲህ በቀላሉ ከጨዋታው ሜዳ ይወጣሉ ብዬ አልገምትም። ትግል ነው ያው። ከዚህ በፊት እስከዚህም ደረጃ ለመድረስ የተቻለው በህዝብ ትግል ነው። ህዝቡ ትግል የሚፈልገው ለውጥ እስካላገኘ ድረስ መብቱን እስካልተጎናጸፈ ድረስ ይቀጥላል። እንግዲህ በዚህ በመበረታታት አንዳንዶቹን በንግግራቸው ውስጥ የጠቀሷቸውን መሻሻሉ በስራ ላይ ለመዋል እቅድ አውጥተው በተግባር ያውሉታል ብዬ ተስፋ አረጋለሁ። ዶክተር ዲማነጎን አመሰግናለሁ። አድማጮች የዶክተር አብይ አህመድን በጠቅላይ ሚኒስትርነት መሰየምና ለህዝብ ባደረጉት ንግግር ላይ አስተያየት ከሰጡ መካከል ፕሮፌሰር ኮንቴ ሙሳም ይገኙበታል። ፕሮፌሰር ኮንቴ የአፋር ህዝብ ፓርቲ ሊቀመንበርና የኢትዮጵያ ብሔራዊ ንቅናቄ መስራች አባል ናቸው። ወደ ስዊድን ደውየላቸው ነበር። በአጠቃላይ የዶክተር አብይ ንግግር በጣም ልብ የሚነካ እና ስብዕናን የተከናነበ ሆኖ አግኝቼዋለሁ። በተለይ ስለ ኢትዮጵያዊነት፣ አንድነት፣ አብሮ የመኖርን ሁኔታ አስመልክተው እያነሱ ከዚህ በፊት ሲደረጉ ከነበሩ ዲስኩሮች ለየት ያለ ነው ለምሳሌ እንደው ለመጥቀስ የአክሱም ሐውልት ለወላይታው ምኑ ነው? ጋምቤላና አፋሩ ምናቸው? በሃይማኖትም በባህላቸውም በመልካቸውም አይገናኙም። አማራና ኦሮሞ እሳትና ጭድናቸው የሚሉትን ከዛ አካባቢ ይሰሙ ከነበሩ ንግግሮች ያለፈና ብሔራዊ መተሳሰርን ብሔራዊ መተሳስብን እና ሰላም ደግሞ የሁላችንም መሆኑን ያረጋግጡበትና ራዕይ የያዙ ግለሰብ እና በተለይ ደግሞ ግል ሕይወታቸው የተናገሩት የሁሉንም ልብ የነካ ሆኖ አግኝቼዋለሁ። በተለይ ለኤርትራ መንግስት ያቀረቡት የሰላም ጥሪ የአፋር ሕዝብ እንዴት ነው የሚመለከተው? ኤርትራና በኢትዮጵያ መካከል በፈረንጆቹ ከአስራ ዘጠኝ ዘጠና ስምንት እስከ ሁለት ሺ የተካሄደው ጦርነት ኦፊሴላዊ ቢቆምም በህዝቡ ኑሮ ላይ ያለው ጦርነት እስካሁን አልቆምም። ምክንያቱም ይህ ጥሪ በጣም ወሳኝ ነው ብዬ ነው የማምነው። ምክንያቱም ዲሞክራሲያዊ የሆነች ኢትዮጵያ ለአፍሪካ ቀንድ መረጋጋት ዋነኛዋ ትሆናለች ብሎ ነው የአፋር ህዝብ የሚያምኑ። አፋሮች በኤርትራ በጅቡቲና በኢትዮጵያ ውስጥ የሚኖሩ እና በመሀከላቸው ሌላ ወሰን የሌላቸው ህዝቦች ናቸው። በአጠቃላይ ይሄ ጦርነቱ ከተጀመረ ጀምሮ የነበረው የህዝቡ የኑሮ ሰንሰለቱ ተቋርጧል። በተለይ አሁን በጠረፍና በመሀከል ያለው የሀብትና የስልጣን ድልድል አለመኖር አፋርንም በጣም ጎድቶታል። ለምሳሌ በጠቅሰልህ ከአዲስ አበባ እስከ ቡሬ ድረስ አምስት መቶ ስልሳ ኪሎ ሜትር ነው። ከቡሬ አሰብ ስልሳ ኪሎ ሜትር ነው እና በአጠቃላይ ጠረፍ አካባቢ፣ ድንበር አካባቢ የሰፈረው ህዝብ የህይወት መሰረቱና መሰላሉ ተቋርጧል። ስለዚህ የአፋር ህዝብ በዛ አካባቢ ለሰላም ድልድይ መሆን የሚችል ህዝብ ስለሆነ በተለይ የኤርትራና የኢትዮጵያ ሰላም ለህዝቡ በጣም በጣም አስፈላጊ ከሆኑ መሰረታዊ ጉዳዮች አንዱ ነው። የጅቡቲና የኤርትራን ቅራኔ ብናይ ከኢትዮጵያ ጋር የተያያዘ በተለይ በዚህ በሶስቱ ሀገራት መካከል ያለው ሰላም ለአርብቶ አደሩ እና በየጊዜው ከቦታ ቦታ ለሚንቀሳቀሰው ማህበረሰብ የገበያ ልውውጥ ቢሆንም የኢኮኖሚ እድገትንም ቢሆን በጣም መሰረታዊ ጥያቄ ነው ለአፋር ህዝብ እና ከዚህ በፊት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ አስመራ ድረስ ለመሄድ ዝግጁ ነኝ ብለው ነበር። ያ ሳይሆን ቀረ። አሁንም ደግሞ ዶክተር አብይ ያሉትን ጥያቄዎች በሰላማዊ መንገድ ለመፍታት የተናገሩትን ተግባራዊ እንደሚያደርጉ ነው ተስፋ የምናደርገው። እንግዶችን አመሰግናለሁ። የሌሎችንም አስተያየት በቀጣይ ዝግጅቶች ለማቅረብ እንሞክራለን።